ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ከኤስቢኤስ አውስትራሊያ ራዲዮ እንግዳ ይዤ የቀርብ ያለው እዚህ አዲስ አበባ ጋዜጠኛ አዝራ እጅጉ በብዛት የታሪክ ስነዳ ላይ ተሰማርቷል ከቅርብ ጊዜያት ወዲህ የተለያዩ የሚዲያ ባለሙያዎችን የተለያዩ የታሪክ ሰዎችን ቆየት ያሉ አሁንም በሕይወት ያሉትን ጨምሮ እያሰናዳ ቀደም ሲል በኦዲዮ ሲዲ አሁን ደግሞ በብዛት በመጽሐፍ እያሳተመ ይገኛል። ታሪክ ስነዳ ላይ ያተኮረ ጋዜጠኛ ነው። እዝራ ጅጉ ከዚህ በፊት በስፔስ ራዲዮ አውስትራሊያ ጋር ቆይት አድርጎ አጠቃላይ የታሪክ ስነዳዎችን በተመለከተ ብዙ ማብራሪያ ሰጥቷል። ዛሬ ግን ሰሞኑን ባሳለፍነው ህዳር ወር አንድ ተለቅ ያለ ፕሮግራም አዘጋጅቶ ነበረ። የአንጋፋ የሚዲያ ሰዎች በህይወት ያሉ ልዩ ክብር ያስፈልጋቸዋል በሚል ከወዳጅ ዘመዶቻቸው ጋር በመተባበር አንጋፎቹን ዘክሯል። እሱ ላይ ትኩረት አድርገን የምናወራ ይሆናል። እዝራ፣ ስለሰጠህን ጊዜ እጅግ አድርገን እናመሰግናለን። በቀጥታ ወደ ጉዳዩ ስንገባ አንጋፋ ጋዜጠኞች፣ አንጋፋ የሚዲያ ሰዎችን እንዘክር፤ እንዴት ታሰበ? ለምን ታሰበ? አመሰግናለሁ ኤስ ቢ ኤስ ሬዲዮ ደመቀ። እንግዲህ እነዚህን ታላላቅ ሰዎች ለማክበር መነሻ ይሆንን አንድ ታሪካቸው እጃችን ላይ አለ ታሪካቸው እጃችን ላይ ስላለ እነዚህን ሰዎች መቼ ነው በአደባባይ ምናመሰግናቸው እነሱ እንግዲህ ጊዜያቸውን መስዋዕት አድርገው ሰርተዋል በአደባባይ ማመስገን አለብን ብለን ወሰን ይህን ስናደርግ ስለነሱ ስናጠና በተለያዩ የሽልማት መርሃ ግብሮች ላይ ስማቸው አይነሳም እሱም ደግሞ እንዲህ ልታይልታ የሚሉ አይነት ሰዎች ስላልሆኑ እነዚህን ሰዎች እውቅና የሚያገኝበት መንገድ እንዳልነበርም ተረዳን ስለዚህ እነዚ እነዚህን ሰዎች ማሳመር ራሱ ከባድ ነው። መምረጡ ራሱ ከባድ ነው። በሕይወት ካሉትም ውስጥ ማን ነው የተሻለ የስራ አፈጻጸም ያለው የሚለውን የተወሰነ ኮሚቴ አዋቅረን ይህንን ስራ ሰራ። በተለይ ከአለፈው መስከረም ወር ጀምሮ የጌታቸው ኃይለማርያምን ፕሮግራም የሰላሳኛ ዓመት ማስታወሻ ስናዘጋጅ እነዚህን ሰዎች ማመስገን አለብን ብለን መጀመሪያ አስር ሰው ነበረ። ሶስት ሰው ጨምርን ብጭ ቁጥሩ አንድ አስራ አምስት ይሆናል። ስንቀንስ ስንጨምር 13 ሰዎችን ህዳር ሰባት ለማመስገን ቻለ። ቀደም ሲል ስናወራ እንደ መነሻ በብዛት የሚዲያ ሰዎች ላይ ትኩረት ያደረገ መጽሐፍ ማዘጋጀትህ አንዱ መነሻ እንደነበረ አውርታሃልና ከዚያም በኋላ ደግሞ የአንጋፋው ጋዜጠኛ የጌታቸው ኃይለማርያምን መታወሻ ማዘጋጀት በራሱ ምክንያት ነበረ። በዚያ ጊዜ እነዚህ ሰዎች መሳተፋቸው ምስክርን መስጠታቸውን መነሻ ነበረ። እንዲው ግን ይሄ ፕሮግራም ሲዘጋጅ በርከት ያሉት ናቸው እና የታሰቡት እን የተወሰኑትን እናስታውሳቸው እስኪ እነማን ነማን ተዘከሩ። በአካል ላልነበሩ በሩቅ ለሚሰሙ አድማጮቻቸው እንግዲህ ትልቁ መስፈርታችን ዋና መስፈርታችን ምንድነው? ከ1950ዎቹ መጨረሻ እስከ 19 ሰባዎቹ መጨረሻ ድረስ የነበሩ የሚዲያ ባለሙያዎች በህይወት ያሉ የሚል ነው። ሁለት ደግሞ ታሪካቸውን ለመስጠት ፈቃደኛ የሆኑ ሰዎች ምክንያቱም ስናጠና ግዴታ ታሪካቸው መኖር አለበት፣ እኛ ጋር ማለት ነው እና ከነዚህ መሀል ውስጥ በዋናነት ልናያቸው የምንችለው የኢትዮጵያ ቴሌቪዥን የዛሬ ከዛሬ ሃምሳ ዓመት ጀምሮ የሰሩት አቶ አስፋ ዊዶሳ እንደዚሁም፣ በኢትዮጵያ ሬዲዮ በቅዳሜ ጠዋት ከነ ታደሰ ሙሉ ነው ጋር የምትሰራ አባይነሽ ብሩ፣ አዲስ እንግዳ አዲስ ዘመን ጋዜጣ ላይ የነበሩ ዋጋ የበቀለ ኢትዮጵያ ሬዲዮ ከነ አለም ነዋሲ ጋር የነበረ የንበርበሩ ምትክ፣ የኢትዮጵያ ሬዲዮ የስፖርት ፕሮግራም የነበረ ተክሉ ታውር ደግሞ በጣም አንጋፋ ይኸው ታሪካቸውንም ዛሬ ሰባት ዓመት ለማሳተም የቻሉ ተሾመ ብርሃኑ ከማል ሀይሎን ለጻድቅ ሙልጌታ ሚካኤል ታዬ፣ በላቸው ኢሳያስ፣ ሆርዶፋ እንግዲህ አስራ ሶስት ሰዎች ናቸው። እነዚህ እንግዲህ እነዚህ ከነ ቤተሰቦቻቸው ጭምር ከነ ባልደረቦቻቸው፣ ከነሱ በኋላ የመጡ የሚዲያ ሰዎችን ጠርተው ነው በኢትዮጵያ በረከት ፕሮግራም የተደረገው። እስቲ ትንሽ እናስታውሳቸው፣ ምንሰሩ ምን ሰሩ። ብዙዎቻችን ሚዲያ ላይ የምናውቃቸው ናቸው። ነገር ግን ደግሞ ጊዜው ቆየታል ና አዲሱ ትውልድ ብዙም ሊያስታውሳቸው ይችላል ና ከስራዎቻቸው ጠቀስ ጠቀስ እያደረግን ትንሽ ሞከር ጀምረዋል፣ ግን ሰፋ አድርገን እናያቸው እስኪ ከሴቶቹ ብጀምርልህ

ወንድ ናቸው። ሁለት ሴት ነው። አነሰ ቁጥራቸው። ምክንያቱ ምንድን ነው? ምክንያቱ ምንድን ነው? ይዘናቸው የነበሩት ሴት የመገናኛ ብዙኃን ባለሙያዎች ስማቸውን መጥቀስ ይቻላል። እንደ ወዘሮ አስገደች በርታ የመሳሰሉ በጣም አንጋፋ ከእነዚኞቹ የበለጡ በእድሜ እነሱ ፈቃደኛ አልሆኑም። እነ ታቦታ ወልደ ሚካኤል። ስለዚህ ደግሞ በእኛ ሕግ መሰረት በተወዳጅ ሚዲያ የምስጋና መርሃ ግብር ሕግ መሰረት አንድ ሰው ፈቃደኛ ካልሆነ ታሪኩ ቢገኝ እንኳን ዚ የምስጋና መርሃ ግብር ውስጥ ሊገባ አይችልም። በዚህ መሰረት አባይነሽ ብሩ ነች። እንግዲህ አባይነሽ ብሩ ከአዲስ አበባ ዩኒቨርሲቲ ተመርቃ ጨረሻ ለች በሰባ መጀመሪያ አካባቢ ላይ ኢትዮጵያ ሬዲዮ ከነታደሰ ሙሉነህ ጋር የቅዳሜ የውድ ጸዋት ፕሮግራም ትሰራ የነበረች ነች። እንግዲህ በጣም እጅግ በጣም ያኔ በጣም ኢትዮጵያ ሬዲዮ በጣም ታዋቂ እንዲሆን ካስቻሉት ሰዎች አንዷ አሷ ነች። በዚህ ደግሞ ሳትወሰን ከዛም በኋላ እዛው ኢትዮጵያ ሬዲዮ ውስጥ የፕሮግራም ክፍል ኃላፊ የሆና በኃላፊነት የሚሰራች ነች። ኤንጆ መስሪያቤቶችም ውስጥ ለመስራት የቻለች ሰው ነች። አሁን ድረስ በሰባ አመቷም የተለያዩ ምርምሮችን ጥናት የምታከናውን ባለሙያ ነች። እንግዲህ አባይነሽ የሴት መገናኛ ብዙኃን ባለሙያዎች ማህበርን እንዲመሰረት እንዲህ መሰረት የመድነት የተወጣች ነች። ሌላዋ ሚሊዮን ተረፈ ነች። እንግዲህ ህፃን በርኩኝ ማለት አንደኛ ክፍል ሁለተኛ ክፍል እያለው ቴሌቪዥን ሚሊዮን መጣች ከተባለ እርሰው የሞክሩት የተሰኘ ፕሮግራም አለ። ጓድ አብዱ ሀሌ ሂጅራ የሚያዘጋጁት እና እሷ ዋና አዘጋጅ ሆና የዛ ፕሮግራምም ማሳ ነች። ያን ፕሮግራም ራሷም ታወያይ ነበረ፣ ዜናም ሰራ ነበረ። የተለያዩ ደግሞ ታዋቂ ሰዎች እንደነ ሎሬ ጸደ ገብረ አይነት ሰዎችንም ኢንተርቪው የማድረግ እና ወደ ሀያ ዓመት የሰራች ከሪፖርተርነት እስከ ዋና አዘጋጅ የዜና ክፍል ኃላፊ ለመሆን የበቃች በጣም ደፈር ያለች በአበሳ የምትጨነቅ ማለት ቴሌቪዥን ላይ ስትቀርብ በጣም ጥቅቅ በላ የምትቀርብ ለምትጽፈው ነገር በጣም ልዩ ትኩረት የምትሰጥ ባለሙያ ነበረች። እንግዲህ እንግዲህ አሁን እንግዲህ ሁለቱን ካየን ሌሎቹን ደግሞ በምናይበት ጊዜ አቶ ተክሉ ታቦር ኦልሞስት ኢትዮጵያ ቴሌቪዥን ሲጀመር በተጀመረ ምናልባት በአራት በአምስት ዓመቱ የገቡ ሰው ናቸው። አሁንም በህይወት አሉ። አጋጣሚ የዚያን ቀን የጤና እክል ስለነበረባቸው ልጆቻቸው ነው ወዘሮ ማርታ ተክሎ ነች የተቀበለችው። እሳቸው እንግዲህ ከኢትዮጵያ ሬዲዮ ጀምሮ እስከ ኢትዮጵያ ቴሌቪዥን በኢትዮጵያ ሚዲያ ያሳለፉበትን ህይወት ታሪክ የጻፉ ሰው ናቸው። ተክሎ ጣቡር ስማቸውን በጣም ይታወቃል። መጽፋቸውን በጣም የሚገርም ነው። አንብቤዋል። አይቼዋለሁ። በርበሮ ምትጌ ደምሴ ዳምጤን ወደ ሚዲያ ዓለም ውስጥ ያመጣ ሰው ነው። እስከ 86 ዓመተ ምህረት ከብስራት ወንጌል ጀምሮ ኢትዮጵያ ሬዲዮ ስፖርት ፕሮግራም የሰራ ሰው ነው። በጣም በደፋር ተናጋሪነቱና ና የተለያዩ በዛን ጊዜ የነበሩትን የሀገራችን የእግር ኳስ ክለቦች ላይ ትችት የሚሰጥ ሰው ነው። አሁኑም በህይወት ያለ 87 ዓመቱ ነው። እሱም በጤና እክል አልመጣም። ከሁለቱ በስተቀር ሁሉም መጥተዋል። ከጋሽ ተክሉ ና ከሚንበርበሩ በስተቀር ግርማይ ገብረ ጻድቅ እንግዲህ ግርማይ ገብረ ጻድቅ ማለት ደግሞ የትግርኛ ህብረት የሚባል ጋዜጣ ነበረ፣ ሰባዎቹ ላይ በትግርኛ ቋንቋ እሱን ሲያዘጋጀ የነበረ ሰው ነው። ከዛ ደግሞ ሙዳ የምትባል መጽሄት በ1985 ተመስረታ የዛ ባለ አክሲዮን ሆኖ ከነ ተስፋዬ ብርሃኑ ከነ መጽሐፈ ሲራክ አካል አንድ ላይ ሆኖ ሙዳይን ሲያዘጋጅ የነበረና የቃል ፈጣሪ አብሮነት የምትባለዋን ቃል የፈጠረ ሰው ነው። በአማርኛም፣ በትግርኛ የሚጽፍ ሰው ነው። ከስድስት በላይ የትግርኛ መጽሐፎች እነዚህ ያሉት ሰው ነው። ግን ሰርቶ አደር ደቦ ጋዜጣ ላይ ደግሞ የታሪክ ክፍል ኃላፊ የነበረ ሰው ነው። በዛን ጊዜ በደርግ ዘመን ሰርቶ አደር ትልቅ ተነባቢ የነበረና ያው ለመንግስትም በጣም የሚፈለግ ጋዜጣ የነበረ ነው። ታዬ በላቸው ያው ጦቢያ ጋዜጣ ላይ የነበረ ቀድሞ ደግሞ ኢትዮጵያ ቴሌቪዥን በነ ሚሊዮን ስር ሪፖርተር ሆኖ ቢያንስ ከመቶ በላይ ና ከስምንት መቶ በላይ ዜናዎችን አጠቃላይ የሰራ ጦቢያ ደግሞ ስትመሰረት የጦቢያ ጋዜጣ ዋና አዘጋጅ ሆኖ የሰራ ነው። የታሰረም ሰው ነው። እሱም በጣም በለቱ ደስ ከተሰኙት መሃል አንዱ ነው። ሀይሉ ወልደጻድቅ ጋሻ ሀይሉ እንግዲህ ከብስራት ወንጌል ጀምሮ ኢትዮጵያ ሬዲዮ ልክ ብስራት ወንጌል በ69 ሲወረስ ኢትዮጵያ ሬዲዮ ገብቶ የቀዳሚ የወጣቶች ፕሮግራምን ከሞል ጌታወልድ ሚካኤል ጋር አንድ ላይ መስርተው እነ ደረጃ ይሌን እነ ታገል ሰይፉን እነ ኮሜዲያን ደረጃ ይሌን ና ኛው በነገራችን ላይ የሚሰራውን እነዚህ ሙሉ ሲያሰሩ የነበሩ በጣም አንጋፋ የሚዲያ ሰዎች ናቸው። እንግዲህ ሐዲስ እንግዳም በአዲስ ዘመን ጋዜጣ ላይ በትርጉም በለሰንበት ላይ ሲሰሩ የነበሩ፣ ኢሳያስ ሆርዶፋ ደግሞ የኢትዮጵያ ቴሌቪዥን አፋን ኦሮሞ በ83 ሰኔ ላይ ሲጀመር ከመጀመሪያዎቹ አንዱ የነበረ ና እጅግ በጣም ብዙ የኦሮምኛ ልቦለዶችን የጻፈ ሰው አለ። እንግዲህ ከዚህ ውስጥ አስፋው ይዶሳ ደግሞ አስፋ ጋሽ አስፋው ደግሞ ከነዚህኞች የሚለያቸው ምንድን ነው? በሰማንያ ስምንት ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ስኩል ኦፍ ጆርናሊዝም ሲጀመር ሰማንያ ስምንት ላይ ከመጀመሪያዎቹ መምህራን አንዱ እና ከመሰረቱት ኢቨን የትምህርት ቤቱን ማኑዋል ካዘጋጁት አንዱ ናቸው። ጋሻ አስፋው ይዶሳ ጋዜጠኛም ሆነው የህብረት ትሪት ፕሮግራምም አዘጋጅ ነበሩ። የፕሮግራም ክፍልም ኃላፊ ሆነው ከ68 ጀምሮ እስከ ሰማንያ ስምንት ኢትዮጵያ ቴሌቪዥን ያገለገሉ ሰው ናቸው። ከነዚህ ውስጥ አንዱ ደግሞ እንግዲህ ሙልጌታ ወልደ ሚካኤል ያው በህይወት ሂወቱ ያለፈ ነው። ፕሮግራም ካጨ ነው በኋላ በድንገት ነግረው ምናልባት 24 ሰዓት ሲቀር በድንገተኛ ህማም ህይወቱ ያለፈ እሱም በኢትዮጵያ ሬዲዮ ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታዘጋጀው የሬዲዮ ፕሮግራም ነበር። ከዛ ጀምሮ መጨረሻ ላይ የፕሮግራም ክፍል ኃላፊ ሆኖ መጨረሻ ላይ በ83 ዓ ምት 52 የማስታወቂያ ሚኒስቴር ባልደረቦች ሲሰናበቱ ከተሰናበቱት አንዱ ሆኖ ጦቢያ ጋዜጣ ላይ ከነ ሀይሉ ለጻድቅ ከነታ የበላቸው ጋር ሆኖ ጦቢያን ያቋቋመ እንዲያ ሰው ነው። እሱም ያው ልጆቹ መጥተው ተቀብለዋል። ለእሱ የተዘጋጀውን የውቅና መስኮ ወረቀት እነዚህ ናቸው። እንግዲህ ታላላቅን ማክበር ብዙ ጊዜ በጣም በተወሰነ እና ትንሽ አነስ ባለ ፕሮግራም የሚሰራ ነበረ። እንግዲህ አንተ እና ባልደረቦች እንደዚሁም ደግሞ ተባባሪዎች ቤተሰቦቻቸው ማለት ነው ያንጋፋ ሚዲያ ሰዎች ሆናችሁ ፕሮግራሙ ሲዘጋጅ ሊበረታታ እንደሚገባው ጥሩ ነገር እንደሆነ ብዙዎቻችን የምንስማማበት ነው። ከሌሎች የእውቅና ፕሮግራሞች እናንተ ምን ለየት ለማድረግ ሞከራችሁ? አንድ ላይ ማድረጉ አንጋፎችን ማድረጉ እንደተጠበቀ ሆኖ ምን አደረጋችሁላቸው? ወይም ምን ተደረገ በዕለቱ የእውቅና ፕሮግራሙ ላይ እንግዲህ ምንድነው ትልቁ እውቅና? ከዚህ ቀደም የነበሩት የሽልማት ፕሮግራሞች ውድድር ናቸው። አምስት ሰዎችን ሾርት ሊስት አድርገው ወይም የምርጣሉ የአመቱ ምርጥ ጋዜጠኛ ተብሎ ለምሳሌ ከአምስቱ ውስጥ አንደኛ ተብሎ የሆነ ሰው ይመረጣል። እኛ በበዛ አይነት መንገድ አልሄድንም። ምክንያቱም እኛ ሀገር ያሉት ካሉት የሽልማት ተቋማት ቢያንስ ከአራት ከአምስቱ ጋር ተወዳጅ ሚዲያ ስለሚሰራ ይሄኛው ለየት ለማድረግ የሞከረ ነው። ምንድን ነው ምስጋና መርሃ ግብር ነው። አንደኛ ለእነዚህ ሰዎች እውቅና ስንሰጥ አንደኛ ሚዲያው እንዲያውቃቸው፣ የሚሰሩበት ሚዲያ ራሱ አያውቃቸውም ነበር። የሰሩበት ሚዲያ ራሱ አያውቃቸውም ነበር። አንዱ እውቅና ማለት ይሄ ነው። ተረስተው ነበር፣ ተረስተው ነበረ እንዲታወሱ አደረገ። ሁለት የህይወት ታሪካቸው በተደራጀ መልኩ ሰልፍ አልተቀመጠም ነበር። የህይወት ታሪካቸውን ሰንዳቸው ያዛቸው ሰንደን ያዝን። አንዳንዶቹ ቀደም ብለው መዝገብ አምሮ ላይ የወጡ ናቸው። ለዚህኛው ላይ ደግሞ ላልወጡት ደግሞ የ13ቱንም አዘጋጅተን አብርሆት ቤተ መጽሀፍት የዲጂታል ላይብረሪ አሉ፣ እዛ ዲጂታል ላይብረሪ ውስጥ የነሱ የህይወት ታሪክ እንዲገባ አደረግን። ይሄንንም የአብርሆትና የአድዋ ሚዚየም ዳይሬክተር ኢንጂነሩ ባየው መጥተው እንዲናገሩ አደረግን። በፒዲፍ የተዘጋጀ ህይወት ታሪካቸው እንዲገባ አደረግን። ከሁሉም በላይ በነሱ ቤተሰብ ዘንድ ደስታ እንዲፈጠር ነው። አንዳንድ ጊዜ ባል ይለፋል ሚስት ግን ተለፋለ ተለፋለ የሚሸለመው ሌላ ነው ትላለች። ሁሌ እኛ ባረግነው ጥናት ሚስት ተለፋለች። አይ ማማ አንቺ ተለፊ ያለ ተለፊ ያለች የሚሸለሙት ግን ትናንትና የመጡ ናቸው እንደሚሉ እኛ ባረግ ነው ጥናት አረጋግጠናል። ስለዚህ እዚህ ፕሮግራም ላይ ልጆቻቸውና ቤተሰቦቻቸው እንዲጋበዙ አድርገን በአደባባይ ላይ ህይወት ታሪካቸው ሲነበብ በአደባባይ ላይ የነሱ ብቻ ፎከስ ያደረገ ባነር ተሰቅሎ ሲመሰገኑ እንደማየት ደስታ የለም። የሰጠናቸው ደግሞ እንደዚህ አይነት ሙሉ ለሙሉ ፍሬም የሆነ ከእንጨት የተሰራ የነሱን ፎቶግራፍና እናመሰግናለን ኢትዮጵያ ታመሰግናቸዋለች የሚል ተለቅ ያለ ቢያንስ አንዱ ከአንዱ ከአምስት ስድስት ሺህ ብር በላይ የወጣበት ነው። ከዛ ደግሞ ሰርተፊኬቱም አብረዋል። ኢቨን አቀባመ ጡር እራሱ ያደረግ ነው። ምንድን ነው የመጀመሪያው በሰው በአራት ዙር አድርገን የመጀመሪያዎቹ ሰው ዙሮች የክብር ወንበር ከአበባ ጋር አዘጋጅተን ህይወት ታሪካቸው ሲነበብ እዛው ነው የሚሆኑት፣ መድረኩ ላይ ማለት ነው። እንደ ከዚህ ቀደም እንደሚደረጉት ከአባ ለማለበስ አልሞከርንም፣ የተለመደ ስለሆነ ግን ህይወት ታሪካቸው ሲነበብ ከዛ ደግሞ በነሱ ላይ ደግሞ ያተኮረ ሙሉ ፕሮግራሟ የነሱ ነው። እንግዶቻቸውም የነሱ ናቸው። ኢቨን የመጣው ሰው በሙሉ ኦልሞስት እነሱን የሚያደግ እነሱ ጋር አብሮ የሰራ ረሳ በዩኒቨርሲቲ ስኩል ኦፍ ጆርናሊዝም ተማሪዎች ከነሱ ልምድ እንዲማሩ በሚል በነሱ ላይ ብቻ ፎከስ ያደረገ ፕሮግራም ነው። ሌላ ጉዳይ አልነበረ። የክብር እንግዳም አድርገ ነው የነበረው። ረሳ በዩኒቨርሲቲ መምህር የሆኑት ዶክተር ጌታቸው ድንቁ ያደረጉት ንግግር ስለነሱ ነው። በቃ እኔ ቪዲዮ ምታየው ደመቀ በጣም ትገረማለ። ማለት ምርቃት እኔ በጣም እወዳለሁ። ከዚህ ስራ ትርፍ ምንድን ነው ብትለኝ በነገራቸው ስፖንሰሮች በእኔና አንተ እድሜ ያሉ አንዳንዶቹም ከኔም ከአንተም የሚያንሱ ትልቅ የሚሆኑ ሲኒየር የሚሆኑ ብቻ ከእነዚህ ሰዎች የሚያንሱ ሰዎች ናቸው። ስፖንሰር ያደረጉት ከዚህ ቀደም እንደምናውቀው ተቋማት ናቸው፣ ባንኮች ወይም ደግሞ አስመጪዎች ናቸው። ደረጃን ስፖንሰር ሲልቨር የሚባለው ግን ግለሰብ አዋቶ ሆነ። ለዚህ ፕሮግራም ስፖንሰር የሆኑት እንደነ ንግስት ሰልፉ፣ ሳምሶን፣ ማሙ፣ ማርታ አንድሪያስ ሌሎቹም ሰዎች ወደ 14 የሚሆኑ ሰዎች ማናየ የእውነቱ በጣም አነስተኛ ከ50 ዶላር እስከ መቶ ዶላር ድረስ የሚሆነው ጨርቆ ወጪውን ከባድ አደረገው። ይሄ ምንድን ነው? ለባለሙያ ባለሙያ መድረስ እንደሚችል ማሳየት ይቻላል የሚለውን እምነት ስላደረብን ነው። እና ደስታቸው የሚገርም ነው። በተለይ በእለቱ እንደውም እኔ አፈርኩ። ሁሉም 13ቱ ምንን ሲጠቅሱ እኔ እዚህ ቦታ ላይ ምንድን ነኝ? በጣም አንዳንዴ በጣም ስትገን አይነት ውስጥ እንዳልገባ ምናምን ብለህ ትሰጋለህ። ግን በቃ እኔ ምርቃት ስለምፈልግ አሜን ብዬ የተቀበልኩት እግዚአብሔር ይስጥ። በጣም ተደሰትን። በነጋታው ደግሞ ረጃቸው ጠንክር ቴኒ ደግሞ ምሳ ጋበዛቸው እና እዛ ላይ ደግሞ ህዳር ስምንት ቶቶት ምሳ ግብዣ ፕሮግራም ተደረገላቸው። እዛ ክትፏቸውን እየበሉ ቡና እየጠጡ ምን እያሉ ደግሞ ስሜታቸውን ሲገልጹ ነበርና በጣም ደስ ያላቸው። ከዛ በኋላ የኢትዮጵያ ቴሌቪዥን ላይ ቀረው አየ እውቅና ያገኙ አጠቃላይ እኛ ባረግነው ጥናት በ24 ቀን ውስጥ እኛ ይህንን ካምፔን ከጀመርንበት ከጥቅምት ሰባት ጀምሮ እስከ አሁን ድረስ ከሰባት መቶ ሺህ ሰው በላይ የነሱ መረጃ አይቶታል ይህንን ማጠና ብሔራችን መንገዶች አሉ ምን ያህል ቦታ ላይ ፖስት ተደርጓል ምን ያህል ሬዲዮ ላይ ቀርቧል የሚለውን ይዘ ግምታዊ ስሌቱን ውስጥ ታስቀምጦ ነው ቀላል አይደለም ቢያንስ አንድ ሚሊዮን ሊሆና ትንሽ ነው ይቀር ከዚህ እዛን ያህል ሰው ነው በባህርማዶ በውጭ ሀገር እንዲሁም በዚህ አጋጣሚ ይህን የሚያዳምጡ ከእነሱ ጋር አብሮ የሰሩ በባህርማዶ የሚገኙ እንደና አዲስ አበበ የመሳሰሉ ሰዎች ሁሉ ደውለውልን ክፍሌ ሙላት ካሽ ክፍሌ ሙላት አሁን በጣም ነው እኔ የተሸለምኩኝ ያህል ነው የሰማኝ ያለው። በእለቱ ደግሞ ዜናነ መኮንን ያረፈበት ሶስተኛ ቀን ስለነበረ ለእሱ የሻማ ማብራት ፕሮግራም አደረግን። በእለቱ ደግሞ ከታዩት ዶክመንተሪዎች አንዱ ደግሞ እሱ ሲያቀርበው የነበረውም የዜናነ መኮንን እሱም ነበር። እና እነሱ ስሜታቸው በጣም ደስ የሚያሳይ ነው። እኛም ደግሞ የበለጠ ምድሰራ የሚያደርግ ነው የነበረው። መልካም እንግዲህ፣ አንተም እኔም እንደምንስማማበት፣ ብዙዎቻችን እንደምንስማማበት ሰዎች በሰሩበት የስራ ዘርፍ ላደረጉት አስተዋጽኦ ታሪካቸው መሰነድ አለበት። አንደኛ ለአሁኑ ትውልድ ጋራ ግንኙነት ይፈጥራሉ፣ ብሪጅ ወይም ድልድይ ይሆናሉ። ሁለተኛ ታሪካቸው በመሰራቱ ነገ አንድ የሀገር ታሪክ ነው። አንተ እዚህ ላይ ፎከስ አድርገህ ምሰራ ሰው ነህ። ቀደም ሲል ጠቀስ አድርገን እንዳለፍከው መዝገብ አእምሮ በተለየ ሁኔታ በሚዲያ ላይ እየሰሩ ያሉ አንጋፋና ወጣት ባለሙያዎች የወት ታሪካቸው የተሰነደበት ነው። እንዲህ አይነት ነገሮችን ትቀጥልበታለህ ወይ? እንዲህ አይነት ነገሮችን ተወዳጅ ይቀጥልበታለህ ወይ? አሁን በዚህ የታሰበውን ግብ መቷል ማለት እንችላለን ወይ? በጣም ግቡን መቷል። ግቡን እንደመታ በምንድን ያረጋገጥኩት ሁላችንም እንደ ቲም። ምክንያቱም አብሮኝ ያሉት ወዳጆቼ ተምራት ኃይሉ አለ፣ ጌታቸው መንጉዳይ፣ እሸቱ ገለቱ ከኔ ጋር እንደ ቲም ሆነው ሲያግዙኝ የነበሩ ሰዎች ሁሉም ይሄንን አረጋግጠዋል። ምክንያቱም በእኛ አጀንዳ ሆነ የአጀንዳ መሆን ራሱ ቀላል ነገር አይደለም። አጀንዳ መሆን ከቻለ አንድ ወር ውስጥ ይሄ ነገር ግቡን መቷል ማለት ነው። ሰዎቹ ደስ ብሏቸዋል። ሌሎች ደግሞ መሸለም ያለባቸው ወይም ደግሞ እውቅና ማግኘት ያለባቸው ሰዎችን ዝርዝር አግኝተናል። አሁን የምናደርገው ግን ሚዲያ ብለን ጋዜጠኛውን ብቻ ሳይሆን ቴክኒክ ዘርፍ፣ ግራፊክስ ዘርፍ በጣም ሲኒየር ሆነው ሀያ ሰራ ሀምሳ ስልሳ ዓመት ሙሉ ለጋዜጠኝነት ማድረግ አስተዋጽኦ ያበረከቱ ከጋዜጠኛው ጀርባ ያሉ ለምሳሌ የግርማዊ ቀዳማዊ ኃይለ ሥላሴ የግል ካሜራማን የነበሩትና የስልሳ ስድስቱ ረሃብ ያኔ በቲቪ ሲታይ የቀረጹት አቶ ኤልያስ ብሩ አሉ። ግን አይፈልጉም ነበረ ታሪካቸው እንዲወጣ አይፈልጉም ነበር። ግን በብዙ ማሳመን እሳቸውን አሁን የዛሬ ሀያ ቀን ታሪጋቸውን ጠይቀን ኢንተርቪው አድርገናቸው ለመሰነድ ችለናል። እንደነዚህ አይነት ሰዎች ካሜራማኖች ራሱ መታወስ አለባቸው። ከጀርባ ያሉ ሰዎች ናቸው። ሁሌ ጋዜጠኛዎች ስለሚነሳ እነሱን አካተን እንደ እግዜር ፍቃድ ህዳር 2018 በተመሳሳይ መልኩ 13ና 14 የሚሆኑ ሰዎችን እውቅና ለመስጠት መርሃ ግብር ነድፈናል። ለዛ ደግሞ ሊያግዙን የሚችሉ ተቋማት፣ ግለሰቦች፣ ባለሙያዎች ከዚህ ደግሞ ሻል ያለ ቦታ የት ነው ማድረግ የምንችለው የሚለውን ነገር እያቀድን ነው። ውድድር ስላልሆነ ለእኛም የከብደን ነገር የለውም። ምክንያቱም ውድድር ሲሆን ውዝግብ ያስነሳል። አሁን ዛሬ እውቅና ከሰጠናቸው ውስጥ እንበልና አንደኛውን ሰው ወይ ሚሊዮንን ወይ ሐዲስ እንግዳን ወይም በርበሩ ከ13ቱ ምርጥ ብለን ብንል ኖሮ በጣም ብዙ ውዝግብ ይነሳብን ነበር። እና ለሁሉም እውቅና እኩል የሆነ እውቅና መስጠታችን እኛን የበለጠ እንድንቀጥል ነው የሚያበረታታን። እኔ በግሌ በጣም ነው የተበረታታሁት። ብዙ ጊዜ በሽልማትና በእውቅና መካከል ብዙዎቹ ደስተኞች አይደል። ምክንያት አለ አንደኛ ነገር ሁሉን አያካትትም። ሁለተኛ ነገር የሚዘጋጅበት መንገድ የከክልል ከክል እስኪመስል ድረስ ይቸገራሉ። ሶስተኛው ነገር ደግሞ የሚረሱ ብዙዎች አሉ። ያንን ለመቅረፍ ያንን ለመቅረፍ እንደዚህ አይነት የምስጋና ፕሮግራሞች ምን አስተዋጽኦ አላቸው? እናንተስ እንደዚህ አይነት ነገሮች እንዳይደገሙ ያደረጋችሁ ጥንቃቄ ምን ይመስላል? እንግዲህ መዝገባ አእምሮንም ስንሰራ ብዙ የገጠሙን ችግሮች አሉ። ሁሌ ስትሰራ ሰዎችን ትረሳለህ። ሰዎች ይረሳሉ። ሆነህ ብለህ አትረሳቸውም። ግን አንደኛ ሰዎቹን ካለማግኘት፣ ሁለት ደግሞ በትንሹ መጀመር አለበት ተብሎ ይታሰብ ማለት ነው። ልክ እንደዚህ በህይወት ኖረው እኛ ሳናገኛቸው እዚህ ውስጥ ሊገቡ የሚገቡ ሰዎች ነበሩ፣ እናውቃለን። ግን ዋናው ነገር የሰዎቹን ስም ማግኘት አይደለም። ሰዎቹ የሰሩት ስራ ምንድን ነው? በኖሩበት ሀያ ዓመት ሀያ አምስት ዓመት ሰላሳ ዓመት ጊዜ ውስጥ ምንድን ነው ያበረከቱት አስተዋጽኦ የሚለውን ነገር በጽሁፍ የተቀመጠ መረጃ ካላገኘን እነዛን ሰዎች እከሌ ሚኮ ተረስተዋል ተብሎ ፌስቡክ ላይ ስለጻፈለ ልናስገባ አንችልም። ስለዚህ አንዱ የኛ ክራይቴሪያ ምንድን ነው አንድ ሰው የእውቅና መርሃ ግብር ውስጥ ለመግባትና እውቅና ለማግኘት ስለሱ ዝርዝር የሆነ መረጃ ተወዳጅ ሚዲያ ሊኖረው ይገባል። ስለዚህ ጥንቃቄ ለማድረግ እንግዲህ በየኔትወርኩ የኛ ኔትወርክ አሁን ውጭ ሀገርም ሰፍቷል፣ አውሮፓም አሜሪካን በተለያየ አይነት ዘርፍ ላይ ላሉ ሰዎች ጥቆማዎችን እንቀበላለን። እኛም ደግሞ ባለፉት ሶስት አመት ከሰባት ወር ለሚሆን ጊዜ ሙሉ ለሙሉ ተወዳጅ ሲሰራ የነበረው የስነዳ ስራ ላይ ነው። በተለይ የሚዲያ ሰዎቹ ለማን ነበሩ ዶኩሜንቶቻቸውን ሲፈልግ የሰሩትን ሬዲዮ ፕሮግራም ላይ ሲያጣና ምናምን ስለነበረ ማን እንደሰራ ማን እንዳልሰራ ማ ደግሞ በሚቀጥለው ነውቅና የሚያገኘ የሚለውን ነገር በቂ የሆነ ጥናት አድርገናል። ይሄ በራሱ ምን ያህል ተዘጋጀን ነው የሚያሳየው፣ ግን መጀመር ስላለበት ሁሉንም ሰዎች የመሸለም ለሁሉም ሰዎች እውቅና የመስጠት ግብ የለንም። አሁንም አቅም ይፈልጋል። ሁለት ደግሞ አምሳ ሰዎችን በአንድ ቀን እውቅና አትሰጥም። ገንዘብም ቢኖርህ አዳራሹም ቢኖርህ ባለሙያም ቢኖርህ ኢቭን ኖቤል ፕራይዝ ዘርፎቹ በዓለም አቀፍ ደረጃ እውቅና የሚያገኘው የተወሰኑት ናቸው። እውቅና የሚያገኙም ሰዎች የተወሰኑት ናቸው። ስለዚህ እኛ ባለን አቅም ልክ ነው የምንጀምረው። ቅድም እንዳልከው ደግሞ በውድድርና በእውቅና መሀል መለያየቶች ስላሉ የእኛ ትኩረት ደግሞ ለሰዎች እውቅና መስጠት ስለሆነ በተሻለ መጠን ሰው እንዳይረሳ ለማድረግ እንጣለን። እንደዛ መሆኑ ግን ሰዎች ራሳቸው ፍቃደኛ ሆኖ እባካችሁ ከዚህ ላይ እንደገባ አልፈልግም ካሉን እነዛ ሰዎች አይገቡም ማለት ነው። እያጠቃለልን ነው ግን ከዚህ ቀጥሎ እንደዚህ አይነት ፕሮግራሞችን የማዘጋጀት አላማ አላችሁ ሆይ? ምን እንጠብቅ? የታሪክ ስነዳው ላይ በተለየ ሁኔታ ምን አቅዳችሁ እየሰራችሁ ነው? ምን እንጠብቅ? አሁን እንግዲህ አሁን ተወዳጅ ሚዲያ ላይ በጣም ብዙ የሚያግዙ ባለሙያዎች እየመጡ ነው ኢቭን ራሱ ይህንን የህዳር ሰባቱን የምስጋና መርሃ ግብር ተላላቆችን ና ክብር የሚለውን ካዘጋጀን በኋላ ራሱ እኔ በምን በኩል አግዝ እኔ እነከሌ ነከሌ እንዲመጡ ላትድ ብለው ብዙ ሰዎች መጥተዋል። ስለዚህ ሰው ካለን ደግሞ ልንሰራ እንችላለን። በቀጣዩ አመት በ እኔ ይህን ይህን ይናረጋል ያሉ ሰዎች አሉ። ስለዚህ እንግዲህ በዛው ቀን ህዳር ሰባትና ስምንት አካባቢ ላይ ቦታውን አሁን ስፔስፋይ አድርጌ መናገር ባንችልም ግን በተመሳሳይ መልኩ የሚዲያ ና የኮሚኒኬሽን ባለሙያዎችን ልክ እንደዚህ አንጋፋዎቹ እስቲል ለቀጣዮቹ ሶስት ዓመት አንጋፋዎቹ ብቻ ነው እውቅና የምንሰጠው ከዛ በኋላ አራተኛ ወይ አምስተኛው ላይ ነው፣ ወደ ሰማኒያዎቹና ዘጠናዎቹ የምንገባው። ስለዚህ እነዛን በደንብ አድርገን ጨርሰን ቢያንስ በትንሹ አንድ አርባ ሚሊዮን ሰዎችን እውቅና ከሰጠን በኋላ ታላቅ ነው ማክበር መጀመሪያ ስላለብን እነሱ ከሰጠን በኋላ ወደ ዘጠናዎቹ የመግባት ግብ ነው ያለን። ተወዳጅ ሚዲያ ውድድሮችን የማዘጋጀት ግብ የለው። ወደፊትም እንደ ተወዳጅ ሚዲያ ሌሎች ተቋማትን ልናገዝ እንችላለን። ኦልሬዲ ውድድር ሆነው ለተጀመሩ ተቋማት ፕሮፋይሎችን እንሰራለን። እንደውም እንደውም በእኛ እውቅና መርሃ ግብር ላይ እውቅና ያገኙ ሰዎች በሽልማት መርሃ ግብሮች ውስጥ እንዲካተቱ እንደነበጎ ሰው እንደዚሁም ክብር ሽልማት የመሳሰሉት የመገናኛ ብዙኃን ሸላሚዎች ነገ የሚፈጠሩ ስላሉ ለነሱ እኛ እንደ ባክሎግ ነን ማለት ነው። ከኛ ላይ ፕሮፋይል ይወሰዳል። እኛ ግን እንደ ተወዳጅ ሚዲያና ኮሚኒኬሽን የእውቅናና ምስጋና መርሀ ግብራችን በቀጣይነት የሚቀጥል ለሚሆነው ደመቀ እንግዲህ ተወዳጅ ሚዲያ ከታሪክ ስነዳ አንጻር መዝገበ አእምሮ ቅጽ አንድን በሐምሌ 30 2014 አወጥተናል። አሁን ደግሞ ቅጽ ሁለት የሚዲያ የሥነ ጽሁፍና የቲያትር ሰዎችን ታሪክ አጠናቀን አርቶቱን እየሰሩልኝ ነው። ቅድም እንደውም የሰማኸው ከኦስትሪያ የሚገኘው አርታኢው ና ጊዜ ሂሩ ነበረ ሲያወራኝ የነበረው እና ፊደል የሚያረምልን ሰው ነው። በጣም በሆያት በጣም እውቅና ያገኘ ሰው ነው። በዚ አይነት መንገድ ስራውን እየሰራን ያለ ነው። ከዛ በተጓዳኝ መዝገበ አእምሮ በኦዲዮ እየተሰራ ነው። የመጀመሪያው ቅጽ ኦዲዮ ይተረቃል ተወዳጅ ሚዲያ ቲዩብ ላይ ይወጣል ማለት ነው። ከዛ ደግሞ መዝገበ አእምሮ ደግሞ የመጀመሪያው ቅጽ አንድ በእንግሊዝኛ ተርጉሞ አልቋል። ተርጉሞ አልቆ እሱም ይወጣል ማለት ነው ለፈረንጆች ፈረንጆች የእኛን ታሪክ እንዲያውቁ ለማድረግ። ከዚህ በተጓዳኝ ተወዳጅ ሚዲያ እየተከፈለን የምንሰራቸው የተላላቅ ባለ ውለታዎች ከ400 ገጽ 300 ገጽ የሚሆኑ መጽሐፎች አሉ። ሲዲዩ ኦልሬዲ ቆሟል። ምክንያቱም ከገበያ ውጭ ስለሆነ በዩቲዩብ ነው የምንሰራው። አሁን ድሮ ሰዎች ከፍለው በሲዲ ታሪካቸው እንዲወጣ ያደረጉ ነበር። አሁን ሲዲው ቀርቶ ፕሮዳክሽኑን ሰርትን ቅንብሩን ሰርትን በተወዳጅ ሚዲያ ቲዩብ ላይ እየተጫነ አሁን እንደም በጣም ጥሩ እየተመለከተልን ነው ያለው። በቅርቡ ደግሞ የምንጀምረው የተወዳጅ ሚዲያ የግለት ታሪክ ማሰልጠኛ ማዕከል ኦንላይን አለ። ይህ ሁሉ ምንድነው እኛ የምንሰራው ስራ ዘመን ተሻጋሪ እንዲሆንና እኛ የምንሰራውን የሚከተሉ የኛን ፈር ተከተለው የሚሄዱ ልጆችን ለማፍራት ከማሰብ ነው። ስንላ ስራ ቀጥሏል። እኔ እንደ ሙሉ ሰዓቴ ለዚህ ስራ ነው። አሁን እንደምታየው ስ ማይ ኦፊስ ቢሮ ነው። እዚህ መኖሪያ ቤቴና ቢሮ አንድ ላይ ነው። ጸጥ ባለ ሁኔታ ውስጥ እየሰራው የውስጤ ፍላጎቴ ያርኩ ነው የሚገኘው ና መጽሐፍ አሁን አስራ አምስት መጽሐፍ ደርሷል። አጠቃላይ የተወዳጅ ሚዲያ የሰራ ናቸው። በቀጣይ ደግሞ የሚወጡ ደግሞ አምስት እጃችን ላይ ያሉ ስራዎች አሉ። ሀያ ሶስት የሚሆኑ በኮንትራት የሚሰሩ ሰዎች አሉ እኛ ጋር ሁሉንም ኦንላይን በዲጂታሊ ስራውን እየተቆጣጠርን በተሳካ ሁኔታ እየሰራ ነው የምንገኘው። መልካም እንግዲህ በሌሎች ስራዎች ደግሞ ተገናኝተን እነዚያ ከወጡ በኋላ ደግሞ ምናወራ ይሆናል። አሁኑ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ኤስቢኤስ ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ኤዩ ስላሽ አምሃሪክ ሊጎብኙ